ከመቶ አመታት በላይ በዘለቀ ጊዜ ተሰሩ የጥቁር አሜሪካውያን የስዕልና የቅርጻ ቅርጽ ስብስብ ያካተተ አውደረይ በአዲስ አበባ ቢሄራዊ ቤተ መዘክር ትናንት ተከፍቷል። ይህ የጥቁር አሜሪካውያንን የታሪክ ወር የሚዘክር አውደረይ ከአዲስ አበባ ውጪ በሌሎችም ከተሞች እንደሚታይ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባለስልጣናት ተናግረዋል። መልስካቸው ማሐዝር ዝሩን ዘግቧል። አውደ ርዕይ ትናንት የተከፈተው በዩናይትድ ስቴትስ በየዓመቱ የጥቁር አሜሪካውያን ታሪክ ወር ምክንያት በማድረግ እንደነበረ አዘጋጇ ዶክተር ደስታ ሚጉና የገንዘብ ድጋፍ ያደረገው የኤምባሲው ባለሥልጣናት ገልጸዋል። በተለይም በኢትዮጵያ የአሜሪካን ልዑካን ወይም ኤምባሲ ምክትል ኃላፊ ሚስተር ፒተር ኤች ቭሩማን እንዳሉት ጥቁር አሜሪካውያን ለአሜሪካ ታሪክ ያበረከቱትን አስተዋጽኦ ለማስታወስ የካቲት ወር ብቻ በቂ አይደለም። በእሳቸውም ሆነ ተመሳሳይ አመለካከት ባላቸው ሰዎች አስተያየት ዓመቱን በሙሉ መከበር አለበት እና ይላሉ። ብሩማን እኛ የአፍሪካውያን አሜሪካኖችን አስተዋጽኦ ለማሰብ ራሳችንን በየካቲት ወር ብቻ አንገድብም። አክለውም ይህ አውደሬ በአዲስ አበባ ብቻ ተወስኖ አይቀርም ብለዋል። እነዚህን ስብስቦች በአገሪቱ የተለያዩ ክፍሎች የአሜሪካ ማዕዘናት ስላሉን በተጨማሪም ወደ እነዚያ ስፍራዎች እንወስዳቸዋለን። ባህር ዳር፣ ጅማ፣ ሐረርና ድሬዳዋ ለህዝብ እናሳያቸዋለን። ይህ ደግሞ በጣም ትልቅ ቁም ነገር ነው። ምክንያቱም ለጥበባትና መረጃና ባህል ለመለዋወጥ ጥማት እንዳለን እንረዳለን። በመላ አገሪቱ ለህዝብ ለህዝብ ትስስር ፍላጎት አለ። ስለሆነም ባለን አቅም ሁሉ ይህ አውደራይ ኢትዮጵያ ውስጥ በተለያዩ ስፍራዎች እንዲታይ ጥረት እናደርጋለን። የኤምባሲው የባህል ጉዳዮች አታሼ ምስተር ለርንድ ዴዝ በበኩላቸው ያተኮሩት እነዚህ ከ19ኛው መቶ ክፍለ ዘመን መጨረሻዎቹ አስርተ ዓመታት ጀምሮ እስከ ሀያ አንደኛው መቶ ክፍለ ዘመን ድረስ በአፍሪካውያን አሜሪካውያን ጥበብ ሰዎች የተሰሩት ስዕሎችና ቅርጻቅርሶች ባላቸው ሰብአዊ እሴት ላይ ነው። ስዕሎቹ የሰውን ልጅ የጋራ እሴቶች ያንጸባርቃሉ፣ ይላሉ። ዛሬ እነዚህ ስዕሎች የሚያሳዩት የእኛን የሰው ልጆች የጋራ እሴት ነው። አሜሪካውያን፣ ኢትዮጵያውያንና ከሌሎችም አገሮች የመጡ ጎብኚዎች የጋራ እሴቶች አሉን፣ የሚያገናኙን የጋራ ድልድዮች እነዚህን ወደ ኋላ እስከ 1888 ዓ.ም ድረስ ድረስ የሚሄዱ ስዕሎች ስናይ ስታዩም እንደገና የታተሙትን ቅርሳ ቅርስ ስትመለከቱ ጥበብ ለምን የሁላችንንም ልብ እንደሚገዛ ትገነዘባላችሁ። አውደ ርዕዩን ለማየት ከታደሙት መካከል ጥቂቶቹን አናግሬ ነበረ። በተለይ ከእንጦጦ የኪነ ጥበባት ትምህርት ቤት የወትሮው ተፈሪ መኮንን ማለት ነው መጣን ያሉት ወጣቶች ቀልቤን ሳቡት። የኪነ ጥበብ ትምህርት ስላላቸው አይናቸው ከማንኛውም የጥበብ መሐይም አይን እየተለየ እንደሆነ በመገመት ነበረ የተጠገዋቸው። ሚካያስ አበራ እንደሚለው የጊዜው የአሜሪካን ሰዓሊዎች ጥበባቸውን ይጠቀሙበት የነበረው የውስጥ ስሜቶቻቸውን ለመግለጽ ነበረ። ዛሬ ግን በአሁኑ ሰዓት ግን ቢዝነስ ነው የሚበዛው። አብዛኛውን ጊዜ ለሽያጭ እና ጥቂት ነው። እኛ ጋር ላይም ቢሆን ጥቂት ናቸው ያሉት እንደዚህ መልእክት ለማስተላለፍ ብለው የሚሰሩ እንደ ድሮዎቹ ሀሳባቸውን ለመግለጽ፣ ወይ በፖለቲካ ሊሆን ይችላል፣ በባህሪያ፣ በተለያየ ምክንያት ለመግለጽ አርባር ላይ ሰርጡ እና አሁን ያየሁት አብዛኛው ያን የነበሩት ሀሳባቸው እንደማስተላለፊያ እንጂ ለሽያጭ ወይ ለቢዝነስ ብለው በአጭር ሰዓት ውስጥ የሰሩት ስራ አይመስለኝም ጭራሽ። እንደ አውሮፓውያን ዘመን አቆጣጠር በ1899 የተሰራውን አንድ ስዕል ወደድኩት። ያለኝ ደግሞ የዚሁ ትምህርት ቤት ተማሪ ብርሃኑ ዳንኤል ነው። ሥራው በጥቁር እርሳስ የተሠራ ነው። ርዕሱ ዘውድ ጋዘረር በማይክል ጋርጋር ተማሪ ብርሃኑ ለምን እንደወደደው በጫጫታው መካከል አጫወተኝ። በአጠቃላይ እዚህ ላይ ያለው የተሰራበት በጋሪ መልክ ራሱ የሰራው ነገር በጣም ደስ ነው። እዚህ ላይ ያለው የባሪያው እንቅስቃሴ የድካሙን የተሸከመበት ነገር ሁላ ቀለም ራሱ በጣም ይገልጻል። ከዚህ በላይ በጠቅላላ በጥቁርና በነጭ ራሱ ይህን ያህል መግለጽ ከተቻለ ድካሙ፣ አይተኸው ከሆነ እዚህ ላይ የለበሰው ልብስ ሁሉም ነገሮች እንዳሉ ይገልጻሉ። ስሜቱ በዛን ጊዜ ዘመን የነበሩ ቤቶቹ ጣውላ ምናምን የነበሩትን እነሱን ራሱ ገልጿቸው በጣም ደስ የሚል ነገር አለ። ይህን ያህል የባሪያ ምን ድካም እንዳለው በቃ በአጠቃላይ ሙሉ ያሳያል። እዚህ ድካም ከታወቁ ኢትዮጵያውያን ሰዓሊዎች መካከልም አቶ ሉልሰገድ ረታን አናግራቸው ነበረ። ወንዱም ይሁን ሴቱም የሚሰራው ስራ በእለት ተእለት ኑሮ ላይ ያተኮረ ነው። ሌላው እንግዲህ አሜሪካኖች ጥበብን ምን ያህል እንደሚያዩት ከዛ ዘመን ጀምሮ እስካሁን ድረስ ያሉትን ለማሳየት እና በዛ ዘመን ውስጥ የሚሰሩትን ስራዎች ሰብስቦ አሁን የምናየው ፕሪንት ስራ እንጂ ኦሪጂናል አይደለም። በፕሪንት ስራ ላይ እንደዚህ ከተነጋገርን ኦሪጂናሉን ብናየው ኖሮ የቱን ያህል ደስ ባለል ነበረ። ሆኖም ይሄ ድል በመገኘቱ በደስታው የጋራችን ነገሩ የሚገልጸው በጣም ረዥም አመታት ነው። ከ1880ዎቹ እስከ ቅርብ ጊዜ ድረስ ያሉትን ስራዎች ነው የሚመለከተውና በዚህ ሂደት ውስጥ የሚያወት ልዩነት ዋና ዋና ምዕራፎች ምንድን ናቸው? እንደ አንድ ባለሙያ ነገሩ እኔ አንዳንዱ ትምህርት ቤትም አልገባም አንዳንዱ ደግሞ ያው እንግዲህ ስነ ጥበብ የውስጥ የስሜት መግለጫ ስለሆነ ዘመንን፣ ታሪክን እና የዕለት ተዕለት ኑሮ ብቻ ነው የሚገልጸው። ስለዚህ ብዙዎቹ በዚህ ላይ ያተኮሩ ናቸው። በ1880ዎቹ፣ 90ዎቹ የሚሰሩት ስራዎች አብዛኛው የሚያተኩሩት ቅድም እንዳሉት እንግዲህ የግልን ስሜት መግለጫ ስለሆነ ግን እንደዛም ሆኖ የግል ስሜት የሚበዛው የተገለጠው ሕብረተሰብን በተመለከተ ነው፣ ፖለቲካውን በተመለከተ ነው፣ ኢኮኖሚን በተመለከተ ነው፣ ወይንስ ተፈጥሮን በተመለከተ ነው? ምንድን ነው ብዛቱ? ሁሉም አለበት። ምንድን ነው ስልሳና ሰባ አካባቢ የዕለት ተዕለት ኑሮ የችግር የስራ፣ የማንነትም ጥያቄ ስለነበረ በዛ ላይ ያተኮረ ነበር። አሁን ወደ ሰማንያና ዘጠና ስንመጣ ደግሞ ሰማንያና ዘጠና ትንሽ ትምህርት ቤትም በመግባት ራስን በባበልጸግ ከተፈጥሮና አካባቢ ጋራ የተዛመደ ስራዎች ናቸው በብዛት የሚታዩት ወደኋላው። አሁን ሁለት ሺህ አካባቢ አሁን ስንመጣ የግለሰባዊነት የፈጠራ ስራ ውጤቶች ናቸው እነኚህ። እንግዲህ ምንድን ነው ዘመኖቹ የሚከፋፍሏቸው ሳይሆኑ በዘመን አመጣኝም ሳይሆን አንዱ በልምድ ሌላው በትምህርት የተገኘ ውጤት ነው። ዞሮ ዞሮ የስነ ጥበብ ስራ የሚወሰነው በካንቫሱ ላይ ወይም በሰራው ላይ የሰራውን ርዕስ አይቶ በዛ ርዕስ ላይ ለምን እንደሰራ፣ እንዴት እንደሰራው፣ በምን እንደሰራው ከታወቀ ያንን ይዘን ይሄ እንደዚህ ነው፣ ያ እንደዚህ ነው ማለት እንችላለን። አቶ ሉልሰገድ ረታ ላለፉት 45 ዓመታት በኢትዮጵያ ውስጥ ከሚታወቁ ሰዓሊያን መካከል አንዱ ናቸው። በዶክተር ደስታ ሚጉ አዘጋጅነትና በአሜሪካ ኤምባሲ ድጋፍ የቀረበው ይህ የስዕል አውደሪ ምንጩ ባርነት አይረን ስብስብ ከተሰኘ ዋሽንግተን ዲሲ ከሚገኝ የስዕልና ቅርጻ ቅርጽ አዳራሽ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ